ሶማሊያ ውስጥ የነበረውን ይዞታ እያጣ የመጣው አልሻባብ በሌሎች አካባቢዎች ተጽዕኖ የሚፈጥር የውጊያ ስልት በመጠቀም ላይ መሆኑ ይታወቃል። ለምሳሌ የሁከቱ ጽንፈኛው የሁከት ቡድን ሰሜን ምስራቅ ኬንያ በሚገኘው ጋሪሳ ዩኒቨርሲቲ ላይ ባለፈው ሚያዝያ ያደረሰውን ጥቃት ያስታውሷል። በዚያ ጥቃት ብዙ ህይወት እንደጠፋም አይዘነጋም። አልሻባብ ይህንን አዲስ የጀመረውን ስትራቴጂና ስትራቴጂ ይረከቡ ዘንድ ለምስራቅ አፍሪካ ወጣት ሙስሊሞች ጥሪ እያሰማ ነው። ከናይሮቢ መሐመድ ዩሱፍ የላከው ዘገባ አለ አዲሱ አበባ ያቀርበዋል። ወደ ሀምሳ በሚሆኑ የስዋሂሊ ቋንቋ ተናጋሪዎች የታጀበ አንድ ጥቁር መለያ የለበሰ የነውጠኛው ቡድን አባል በ21 ደቂቃ የቪዲዮ መልእክቱ በእርግጥም የአልሻባብ ተዋጊዎች ቁጥር እየመነመነ መሄዱን ይፋ አድርጓል። ይሁንና ቪዲዮው ላይ የሚስተዋለው የኬንያው አልሻባብ መሪ አህመድ ኢማም አሊ ግን አንድ መልእክት ነበረው። ተናጋሪው ሞቃዲሾ ውስጥ በሶስት ወይም በአራት ወንድሞች የሚካሄዱ ኦፕሬሽኖች የምዕራብ አገሮችን እርዳታ የሚያገኙና ከተለያዩ አገሮች የተውጣጡ ወታደሮችን እንዳሸነፉ ስንት ጊዜ ነው የሰማ ነው ብሎ ጥቂት ልጆች አራት ወይም ስድስት ሆነው አንድ ካምፕ መቆጣጠር ይችላሉ ነው ያለው። ይህን ሲል ግን ስለ አንድ የተለየ ጥቃት ይናገር ወይም አይናገር ግልጥ አይደለም። የሶማሊያ የደህንነት ባለሥልጣናት በሚሰለጥኑበት በአንድ የሞቃዲሾ ወታደራዊ ቅጥር ግቢ ውስጥ ለደረሰ ጥቃት አልሻባብ ባለፈው ሰኔ ወር ኃላፊነት መውሰዱ አይዘነጋም። ነውጠኞቹ ከዚህም ሌላ ደቡባዊ ሶማሊያ ውስጥ በሚገኝ ቡሩንዲያውያንን የኤዩ ማለትም የአፍሪካ ኅብረት ሰራዊት ላይ ጥቃት አካሄደው 30 ወታደሮችን ገድለዋል። አብዲ ዋሃብ ሼክ አብድሰማድ ነፃ ወይም በግል የሚንቀሳቀሱ ተንታኝ ናቸው። ይህ የቀረበው ቪዲዮ ግራ የተጋቡ ወጣቶችን ዒላማ ያደረገ ወይም እንዲህ ያለው ወጣቶችን ለማጥመድ የተቃጣ ነው ይላሉ። ተናጋሪው የተዋጊዎቹን ሞራል እያበረታታ ነው። እንደ እውነቱ ከሆነም አልሻባብ እንደ ተዳከመና በተለያዩ ኦፐሬሽኖች መመታታቸውን አምኗል። ታገሱ ድል ተቃርቧል በቅርቡም ችግሮችን ሁሉ እናስወግዳለን በማለትም እየሰበከ ነው የሽብርተኛነት ተመራማሪውና አማካሪ ጃስሚን ኦፐርማን ግን ቀደም ባለው ትንታኔ አይስማሙም አሁን የምናየው አልሻባብ እንደ ተዚህ ቀደሙ ሁሉ ጠንከር ያለ አቋም እንዳለው ነው ቪዲዮውን የሚያዩ ማንኛውም ሰው ተናጋሪው በተዝናና መልኩ እየተናገረ መሆኑን ያስተውላል። ተዋጊዎቹ በተጠናከረ ስሜትና ሞራል ውስጥ ናቸው። ትዕግሥት አድርጉ። ማንኛውንም ነገር በቁጥጥሩ ስር ያደረገው አልሻባብ የሚሠራውን ያውቃል የሚል መልእክት ነው የተላለፈው። የኬንያ የደህንነት ኃይሎች በቅርቡ እስከ ሶማሊያ ድንበር በምትዋሰነው በኬንያዋ ቦኒ ጫካ ውስጥ የመሸገውን አልሻባብ ለማባረር አንድ የመልሶ ማጥቃት እርምጃ አካሄደው እንደነበር ይታወቃል። የኬንያው አልሻባብ ጦር አዛዥ በበኩሉ ረዥም ለሆነ ውጊያ እየተዘጋጁ መሆናቸውን ገልጧል። ናሳይዚ ማካፊሪ ወናጁዋ ቱኮንዳኒ ያ ኬንያ በስዋሂሊ ቋንቋ በሰጠው ገለጣ ኬንያ ውስጥ እንዳለን ያውቃሉ፣ ያለንበትን ጫካም ያውቁታል። ጦር መሣሪያዎቻቸውን ይዘው ወደዚያ ጫካ ይምጡ። ከዚያ ጫካ ውስጥ በሕይወት የሚወጣ አሸናፊው እርሱ ነው። ይህንም ብቻ ነው የምነግራቸው ብሏል። ከአልቃይዳ ጋር ንክኪ ያለው አልሻባብ ዓለም አቀፍ ድጋፍ የሚያገኘውንና የሞቃድሾ ውስጥ ያለውን መንግሥት ለመገልበጥ የሚዋጋ ቡድን መሆኑ ይታወቃል። የሶማሊያው መንግሥት ከኬንያ፣ ከኢትዮጵያ፣ ከቡሩንዲ፣ ከኡጋንዳና ከጅቡቲ በተውጣጡ በ22 ሺህ ወታደሮች ይታገዛል።